ከኤስቢኤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቢኤስ ዶት ኮም ዶት ዩ አምሃሪክ ያግኙ ወቅታዊ ጉዳዮች። ቁጥራቸው በርከት ያሉ ኢትዮጵያውያን አውስትራሊያውያንና ኤርትራውያን አውስትራሊያውያን በአውስትራሊያ ዋና ከተማ ካምብራ በዛሬ እለት ሰላማዊ ሰልፍን አድርገዋል። ሰላማዊ ሰልፈኞቹ ከካምብራ፣ ሲድኒ፣ ሜልበርን፣ አዴላይድ፣ ኒው ሳውዝ ወልስ እና ብሪዝበን ከተሞች የተውጣጡም ናቸው። እንደ ሰልፈኞቹ አባባልም ከሆነ በውጭ ያሉት አገራትና ዓለም አቀፍ ድርጅቶች የኢትዮጵያን የወቅቱን ትክክለኛ ገጽታ እያሳዩ ስላልሆነ ይህንን ለመቃወምና ለማስተካከልም ጭምር ለሰልፉ እንደወጡ ገልጸዋል። እኛም የሰልፉ አዘጋጆቹንና ተሳታፊዎቹን ስለ ሰልፉ ዓላማ እንዲሁም ያሰቡትን ውጤት በተመለከተ አነጋግረናቸው የሚከተለውን መልስ ሰጥተውናል። ተስማይነሻው ነኝ ከሜልበርን ቪክቶሪያ። ይህንን ዝግጅት ያዘጋጀን ከኤርትራን ወንድሞቻችን ጋር በመተባበር በመላው አውስትራሊያ ከተለያዩ እስቴቶች ጋር አብረን ሆነን የምንሰራው ትልቅ ሰላማዊ ሰልፍ ነው በዚህ በፓርላሜንት ሀውስ ላይ የእያንዳንዳችንን ስሜት የዩናይትድ ኔሽን የጸጥታው ምክር ቤት ኢትዮጵያ ላይ የጣለበትን ማዕቀብ ለመቃወም እዚህ መተን ተቃውሟችንን እያሰማን ነው። ኢትዮጵያ ወደፊት እንደምትቀጥል እንደምትለመልም፣ ልጆቿ ለእሷ እንደቆሙላት ለመግለጽ እስከ ወዲያኛውም ድረስ በሉዓላዊነቷ እንደምትቀጥል ለመግለጽ ነው። ማርታ እዚህ የተሰበሰብ ነው። ሰለሞን ከበደ እባላለሁ ከኒው ሳውዝ ዌልስ ሲድኒ የመጣሁት እና ዛሬ በካሜራ ተገናኝተን ከፍተኛና ደማቅ የሆነ የኢትዮጵያዊነት የኤርትራዊነት ስሜት የተሞላበትን ሰልፍ ነው ያደረግነው። በተለይም እዚህ በመጣንበት ጊዜ መግለጽ የፈለግነው የአውስትሬሊያ መንግስት ለኢትዮጵያ ማናቸውንም ድጋፍ ሲያደርግ እንደቆየ ሁሉ እንዲቀጥል ነው እና ከፍተኛ የሆነው የሕዝብ ስሜት ይህንኑ ነገር የሚያጠናክር ነው። ቁጥሩ በጣም ብዙ ሕዝብ ነው። በስሜት በጣም የተሞላ ነው። የምንፈልገውን መልእክት ለማስተላለፍ በቅተናል ብዬ አምናለሁኝ። በካምቤራ የምናደርገው ሰልፍ እዚህ ፓርላሜንት ሀውስ ብቻ ሳይሆን ከዚህ በመቀጠል ወደ አውስትሬሊያ የውጭ ጉዳይ ሚኒስቴር እና የንግድ ነው ዲፓርትሜንት እንሄዳለን። እዛም ያዘጋጀነውን ደብዳቤ እንሰጣለን። ከዛም ቀጥለን ወደ አሜሪካን ዩኤስ ኤምባሲ እንሄዳለን። እዛም እንደዚሁ በተመሳሳይ መልክ ህዝቡ በሙሉ ሳይቀር ይሄድና ያው ያዘጋጀነውን ደብዳቤ ኢትዮጵያን እንዲደግፉ እና ከቲፒኤልኤፍ ጋር ምንም አይነት ግንኙነት ሊኖራቸው እንደማይገባ ቲፒኤልኤፍ ያለቀለት የሞተ ህገወጥ የሆነ ድርጅት ስለሆነ ይህንን ነገር ተገንዝበው ከኢትዮጵያ ህዝብ ጋር ጎን እንዲቆሙ ለማድረግ ነው። ይሄ በማንኛውም መንገድ የትግራይን ህዝብ የሚነካ አይደለም። የትግራይ ህዝብ ኢትዮጵያዊ ነው፣ አገሩን የሚወድ ነው። እዚህም በተደጋጋሚ ሲነገር የነበረው ትግራይ የኢትዮጵያ ህዝብ ነው። የትግራይ እናቶች ለቅሶ ያበቃል ትግራይ የሚካሄደውን የጭካኔ ከ1991ና ከዛም በፊት ጀምሮ ሲፒልኤፍ በትግራይ ህዝቡ ላይ የሚያደርሰውን ጭቆና ጭፍጨፋና ማናቸውንም በደል የሚቆም ይሆናል እና አሁንም የሚሰማው መፈክር ይሄንኑ ነው። ስለዚህ የትግራይ ወንድሞቻችንና እህቶቻችን ምንጊዜም አብረውን ናቸው። ብዙዎችም እዚህ አሉ አብረው። እና አሁን የምናደርገው ሰላማዊ ሰልፍ በሙሉ በዓለም አቀፍ ደረጃ ተሰሚነት እንዳገኝ እና በዲፕሎማቲኩ ረገድ ለውጥ እንዳሳየ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ዲና ሙፍቲ እንደተናገሩት በአሜሪካ በኢሮፕ እና በሌላውም ሀገር ኢትዮጵያኖች የሚያደርጉትን የሰላማዊ ሰልፍ ከፍተኛ ለኢትዮጵያ ዲፕሎማቲክ ለውጥ እንዳሳየ በተጨባጭ መ ገንዘባቸው እና በዚሁም ኢትዮጵያኖች በተለያዩ አሉ የሚገኙ እንዲቀጥሉ በአንድ ጊዜ ብቻ የሚሆን ሳይሆን ተከታታይ የሆነ ጫና እንዲያደርጉ በዌስተርን ድርጅቶች እና አገሮች ላይ ይህንን ነገር እንትን ብለዋል። ስለዚህ እኛም ከፍተኛ ለውጥ ያመጣል ብለን እናስባለን። እዚያ አካባቢ ፌዴራል ፖሊሶች ሌሎቹ በከፍተኛ ትብብርና እየተቀበሉ፣ ወርቅነህ ባይ ይባላል። የመጣሁት ከብሪስቤን ኩዊንስላንድ ነው። ዛሬ የመጣንበት አላማ በወገኖቻችን ላይ በተሳሳተ ወሬ በሀገራችን ላይ በተሳሳተ ወሬ እና በተሳሳተ ፕሮፓጋንዳ ሀገራችን ለኋላይነት ለማሳጣት የሚያደርጉትን የተለያየ ቅንብብር ለመቃወም እና በዚህ ሁኔታ የጠቅላላ በብሪስቤን አካባቢ ያሉትን ኢትዮጵያኖች አስተባብረን ስንሄድ አድረን በአሁኑ ዛሬ ሲኒ ገብተን ከዛ እዚህ ደርሰናል። ኢትዮጵያዊነት የተንጸባረቀ ኢትዮጵያዊነትን በአንድ ላይ ሆነን ዘር ሃይማኖት ሳይለይ እያስተጋባ እንገኛለን። አመሰግናለሁ። አንተነህ ልምላሽ እባላለሁ። ከኒውካስትል ኒውሳውዝ ዌልስ ነው የመጣሁት። አሁ ዛሬ የመጣሁበት ዓላማ ህወሓት በሀገራችን ላይ ባደረሰው ጥፋት ምክንያት እራሱ የጸብ አጫሪ ሆኖ የኢትዮጵያ መከላከያ ኃይል በአሰቃቂ ሁኔታ ከገደለ እና ማይካድራ ደግሞ በሺህ የሚቆጠሩ አማራ ኢትዮጵያውያንን በግፍ ከጨፈጨፈ በኋላ ከኢትዮጵያ በዘረፈው ሀብት ተጠቅሞ የዲጂታል ወያኔ ክንፉን አጠናክሮ የዓለም አቀፍ ማህበረሰቡን በጣም ስላሳሳተውና ስላወናበደው በዚህም የተነሳ ደግሞ አንዳንድ አያሌ መንግስታት ኢትዮጵያ ውስጥ የዘር ማጥፋት እንደሚፈጸም አድርገው ግንዛቤ የወሰዱበት ሁኔታ ስላለ ይሄ ትክክል ያለመሆን ለነሱ ለማስገንዘብ እና ህውሀት ከሀያ ሰባት ዓመት ስልጣን ላይ በነበረበት ጊዜ ሁሉ የኢትዮጵያን ሕዝብ ማንም ሳይባል ማንንም ሳይመርጥ የገደለ ያሳደደ ያሰረ ስለሆነ አሁንም ጀኖሳይድ እያለ ፋብሪኬት እያደረገ የአክሱም ማሳካር ተደረጉ የሚለው ሁሉ ባልተጣራበት ሁኔታ ባልተጣራበት ሁኔታ ነው ብሎ ማመኑ ትክክል አለመሆኑን ለማስገንዘብ እና በኢትዮጵያ ላይ እያደረሱ ያሉት ያሉትን ዲፕሎማሲያዊ ጫና እንዲያነሱ እና ትክክለኛው እየሆነ ያለውን ነገር እንዲያውቁ እና የኢትዮጵያ መንግስት እየወሰደ ያለው እርምጃ ሕግን የማስገበር ስራ ትክክለኛ መሆኑን ድጋፍ ለመስጠት ነው። ይተገኛል ገነት ባላለው የመጣውበት ቦታ ደግሞ ከሲድኔ ላይ የኤርትራ ኮሚኒቲ የውመንስ አሶሲሽን ኮሚቴ ማለት ነው። እዚህ የመጣሁበት ደግሞ የኤርትራና የኢትዮጵያን ሰላምን የሚጠሉት ሰላምን ሊቀጥል ስለምንፈልገው የእኛ ሰላም ትልቅ ነገር ስለሆነ ሰላምን የሚቃወሙ የሆነ ሀገርም ቢሆንም ውድብም ቢሆንም ስለማንፈልግ ድምጻችን ልናሰማ እዚህ መጥተናል ማለት ነው። በምንም ተአምር ደግሞ በድምፅ ብቻ ሳይሆን እንቀጥላለን ምንም ቢሆን ያሉት አገር ሰላም ይቀጥላል የሚቀጥል የማይፈልግ ከሆነ ደግሞ መሄድ አለበት እንጂ እኛም እንቀጥላለን እሱ ነው ስሜታችን ይቀጥላል ደግሞ ደስ ብሎናል በጣም ነው ደስ የሚለው ተንክ ዩ ዶክተር ሸሪፍ ሁሴን ሳይድ እባላለሁኝ የካምበራ ነዋሪ ነኝ ዛሬ በዚህ ሰላማዊ ሰልፍ ላይ የመጣሁት በሀገራችን ላይ የተጋረጠውን አደጋ በጋራ ሆነን ለመቃወም የኔንም ማስተዋጽኦ ለማድረግ ነው እንደሚታወቀው በሰሜኑ ሀገራችን ክፍል በትግራይ ቲፒኤልኤፍ በከፈተብን አደጋ ምክንያት ከውጭ ካሉ ተባባሪዎቹ ጋር በመሆን ቲፒኤልኤፍ ጥቃት አሁንም አልቆመም። ወታደሮቻችንም መግደሉ ሰላማዊ ሰዎችን በማይካድራ መጨረሱ አንሶ ዛሬም ቢሆን በየቦታው የተለያዩ ችግሮችን ከሚከፍላቸው ተባባሪዎቹ ጋር በመሆን የችግር እየፈጠረብን ነው። የውጭ ሀገሮችንም እንደ አሜሪካ፣ አውሮፓ የመሳሰሉትንም በኢትዮጵያ ላይ ጫና እንዲያደርጉ ተጽዕኖ እንዲፈጥሩ ዘመቻ ከፍተውብናል። ስለዚህ እኛ ኢትዮጵያውያን በጋራ ሁነን እዚህ ይሄ ትክክል አለመሆኑን ለዓለም ለማስረዳት ለአውስትራሊያ መንግስትም ሌሎችም ለሚሰሙ ሁሉ ይሄንን ለማስረዳት በተደረገው ሰላ ሰላማዊ ሰልፍ ላይ ተሳታፊ ሆኛ ነው የመጣሁት። አይሆፕ እንግዲህ መልእክታችን ይሰማል ብለን ተስፋ እናደርጋለን። አቶ አያሌው እንደሰባያለው ከሲድኒ ሶስት ሰዓት ተኩል ነርሰን ከመጣ ነው መካከል ነው። በዚህ ሰልፍ ላይ ሊታሰብ የሚታወቅ የሚገባው ነገር ግማሾቹ ስምንት ሰዓት ነርሰው መጥተዋል። ግማሾች የቅርቦቹ የሲድኒ ነን፣ ሶስት ሰዓት ተኩል ነን፣ ሶስት ሰዓት ነርሰን የመጣ ነው። ከብርዝበን በአውሮፕላን በረው የመጡ አሉ። ከአደላይድ በአውሮፕላን በረራ አድርገው እዚሁ አድረው የመጡ ሰዎች አሉ። እንግዲህ ህዝቡ ቁጣ ይህን ይመስላል። ይህን ያህል ነው የኢትዮጵያ ህዝብ ያስቆጡት እኔ ሆን ኩሌላው ኢትዮጵያ የተገኘበት ዋናው ነገር ህወሀት ቡድን በኢትዮጵያ መከላከያ ሰራዊት ላይ ያደረሰውን ጥቃትና የሀገር ክደት ወንጀል አስመልክቶ መንግስት በሀገር ህግ ማስከበር ስራ ላይ እየወሰደ ያለውን እርምጃ ዓለም አቀፍ ሚዲያዎችና ሀያራን በሚባሉት መንግስታት እጅ ጥምዘዛ መልሶ ህወሀትን ከመቃብር ለማንሳት የሚደረገውን የሀሰት ፕሮፓጋንዳ ለማውገዝና ኢትዮጵያን ተዋት ለማለት ነው። ዓለም አቀፍ ሚዲያዎችም እውነ ሰዎቻቸው ለዘግቡ አለዛፋችሁን ሰብስቡ ለማለት ነው። በአውስትራሊያ ታሪክ ውስጥ ትልቅ የሚባል ሰላማዊ ሰልፍ እየተካሄደ ነው። ህዝቡም ይሄን ሜሴጅ ለማስተላለፍ ነው የወጣው። እጅግ በርካታ ኢትዮጵያኖች እና ኤርትራውያን በሰንደቃ አላማዎቻቸው አሸብርቀው፣ ይኸውና እንግዲህ እንደምሰሚው ከባግራውንድ ኢትዮጵያን አትንቁ ይላል። እንዳለ ህዝቡ ይሄ ነው አላማው የወጣንበት እኛ ኢትዮጵያ ህዝብ ስንል በኢትዮጵያ የጂኦግራፊ ክልል ውስጥ ያለውን ሁሉንም ነው ጎሳስ አንድ ላይ የትግራይ ህዝብ በኢትዮጵያ ህዝብ ነው እምንር ያለነው ህወሓት የሚባል ቡድን ነው። የትግራይ ህዝብ ችግር ችግራችን ነው። ጦርነት ተካሂዷል። ይዞ የሚመጣቸው ጣጣዎች አሉ። ያንን እንደ ሀገራችን እና እንደ ሀገራችን ህዝብ ሆነን ችግሩን በጋራ እንጋራለን ነው ትግራይ መልስ እናቋቁማለን የትግራይ ወንድሞቻችንን የሚያስፈልገውን ሁሉ ድጋፍ እናደርጋለን። ሌላው እስከዛሬ ድረስ ሲታወቅ የሚገባው ነገር ህወሀቶች፣ እስከዛሬ ድረስ ኢትዮጵያ ላይ ችግር ሲደርስ እኛ ፖለቲካ አይመለከተንም እረፉ ሲሉ የነበሩ ሰዎች ዛሬ የእነሱ ቀን ሲመሽ እና ጩኸት የጀመሩት ያ የትግራይ ህዝብ አይደለም የህወሀት ጋሻ ጃግሬዎች እና ህዋቶች ናቸው፣ እናቃቸዋለን። እዚህም አምባሳደር የነበሩ ሰዎች ይከዱ እዚህ እየቀሩ ትናንትና ቤተ መንግስት ሆነ ኢትዮጵያን ህዝብ ሲረግጡ የነበሩ ሰዎች ዛሬ ሰርቀው እና ዘርፈው በወጡት ገንዘብ የኢትዮጵያን ህዝብ ሊያስረግጡ ነጮችን አስተባብረው የሚያደርጉትን ዘመቻን ነው የምንቀባበው እንጂ፣ አሁንም የትግራይ ህዝብ ወንድማችን ነው ወዳጃችንን፣ አንድ ህዝብ ግን ባንዳዎች ናቸው የኢትዮጵያን ህዝብ ሊለያዩ ይሞክሩት እንጂ የኢትዮጵያ ህዝብ ጥሩ ነበር እንደተባለው ሰርገኛ ሴፍ ነን አንለያይም። ዛሬ የትግራይ ህዝብ ችግር ችግራችን ነው። ወደፊትም ማቋቋሙን የኢትዮጵያ ህዝብ ተረባርቦ የትግራይን ህዝብ መልሶ ያቋቁማል። ስሜ ሳራ ይባላል። የካምቤራ ነዋሪ ነኝ። ኢትዮጵያ ውስጥ ያለውን አሜሪካንን የኤዩንና የዓለም ተጽዕኖን ለመቃወም እንዲሁም ደግሞ ኢትዮጵያውያን ወገኖችን ለመደገፍ በአሁኑ ሰዓት ኢትዮጵያ ውስጥ ያለውን የህግ ማስከበር ስርዓት ለመደገፍ እንዲሁም ደግሞ በግፍ እየታረዱና እየሞቱ ያሉትን በመተከል በማይካድራ እንዲሁም በግፍ የሚያርቁትን ወጣቶች እንዲሁም ደግሞ እኔ ከወታደር ቤተሰብ ያደግኩ የተወለድኩኝ ነኝ። ስለዚህ መከላከያ ሰራዊታችንን ጥቃት በጣም ነው የምቃወመው። በጣም ነው ያመመኝ። ቤተሰቦቼ፣ ወንድሞቼ፣ እህቶቼ ሁሉ ወታደሮች ናቸው። ያደግነው በወታደር ካምፕ ውስጥ ነው እና ምን ያህል የኢትዮጵያ ህዝብ ብሔር ብሔረሰቦችን አክብሮ የኢትዮጵያ መከላከያ ሰራዊት ለማንም ሰው የማያዳላ በዘር በሃይማኖት የማይከፋፈለውን በተኛበት በመታረዱ በጣም አዝኜ በጣም ይህንን ለመቃወም እና ደግሞ ኢትዮጵያ ውስጥ ህግ እንዲከበር ሰብአዊነት የኢትዮጵያ ሕዝብ ሰላም እንዲያገኝ ፍትህ እንዲሰፍን፣ ገዳዮች ለፍርድ እንዲቀርቡ ኢትዮጵያን የበዘበዟት በዝባዦች ንብረቷን፣ ገንዘቧን ሁሉ በአሜሪካ፣ በአውሮፓ፣ በአውስትራሊያ አጠራቅመው እዚህ የሚነግዱትን ሁሉ እቃወማለሁ። በኢትዮጵያ ሀብት የበለጸጉትን ለፍትህ ለፍርድ እንዲቀርቡ ለመቃወም ነው የመጣሁት። ስሜ አይናለም ተስፋ ይባላል። ከመጣሁት ከሲድኒ ከተማ ነው። የሀገሬን ነገር የኢትዮጵያን ነገር መጀመሪያ በአምላኬ ፊት ቀቄ ደግሞ በጥታ ፊት ለማቅረብ በዚህ ቦታ ተገኝቻለሁ። ካቀረብኩት ከቀረብኩት ግጥም አንዷን ሼር አደረጋችኋለሁ። ዝም አልልም ለኢትዮጵያ ዝም አልልም ለሀገሬ፣ ተወልጄ ላደግኩባት፣ እኔነቴ ያወቅኩባት፣ ማንኛ ብዬ ዝም ልበላት? መከራ ችግር ስቃይ ሲፈራረቅባት፣ ልጆቹ እንደ ቅጠል ሲረግፉባት፣ የዳቢሎስ ስራ በምድሪቷ ላይ ሲነግስባት፣ ማንኛ ብዬ ዝም ልበላት? ሀገሬ ታማ ቆስላ መንፈሴ ሲጋይ፣ እንዴት አርፎ ይቀመጡ? ዳቢሎስን አትችልም ልበል እንጂ ዛሬ ቆሜላት ልርገምላት ጠላቷን፣ ስራውን ላፈራርስላት፣ ቁስሏን እያመረቀዙ ለመበጣጠስ ለሚዘምቱባት። ኧረ እኔ ዝም አልልም እልሃለሁ። አትችልም በምድሬ ላይ ልትሰለጥን፣ ወንድም ወንድሙ ልታጋድል አልትችልም። ያልተገረዝክ በሀገሬ ላይ የምትፎክር፣ ዛሬ ተወራረድኩ፣ አንድ ጠጠር ልወረውር፣ በአምላኬ በተገዳደርከው ስም ልሰነዝር። ዝም አልልም፣ ፊት ለፊት እገጥምሃለሁ። ዛሬ በእግዚአብሔር ስም እጥላሃለሁ። ዝም አልልም። በተሰጠኝ በልጅነት በምድሬ ላይ ያለህ ጥላቻና ክፋት፣ አመፅና ነፍሰ ገዳይነት፣ የዲያብሎስ ሚስጥር የሆንክ አጋንንት በኢየሱስ ጌታ ስም ረገምኩት፣ ስራውንም አፈረስኩት፣ ምክሩንም ዛሬ ገለበጥኩት። አምላክ እንደሌለው እኔ ዝም አልልም። ረዳት እንዳት አላለቅስም፣ እቆማለሁ፣ እጮሃለሁ። በአምላክ ስም ስለ ሀገሬ፣ ስለ ኢትዮጵያ ዝም አልልም። አትችልም፣ በአምላክ ስም እገጥመሃለሁ። አንገትህን ቆርጬ ለአሞሮች እሰጥዋለሁ። በተገዳደርከው ባስጠነቅከው፣ ፊት ባስፈራራኸው ብለህ ድፍት አይሃለሁ ወድቀህ በእግዚአብሔር ፊት ዘንድ ሲሰበር ያስጠናቂው ተፈቶ ሲዘል እስረኛው፣ ሀገሬ እልል እስክትል፣ አላቋረጥ መጸልየን መዋጋቴን። ዝም በል እስኪል አልልም ዝም ሀገሬ ቁስሏ እስከሚሽር ወንድም ከወንድሙ እስከሚቀራረብ እስከሚነጋገር፣ ጥላቻ ጠፍቶ እስኪሆን ፍቅር፣ ዝም አልልም አምላኬ እስከሚከብር፣ አማራው፣ ኦሮሞው፣ ትግሬው፣ ወላይታው፣ ጉራጌው፣ የው ሀዲያው ቀራረብ አብሮ እስከሚነጋገር መጮሄን አላቆምን። ነፍሴ መንፈሴ እረፍት የለው። አመሰግናለሁ። በአውስትራሊያ ዋና ከተማ በኢትዮጵያውያን አውስትራሊያውያንና በኤርትራውያን አውስትራሊያውያን የተደረገው ሰላማዊ ሰልፍ በጥቅሉ ይህንን ይመስል ነበር።